በቅድሚያም አርስተ ዜናው በሶማሊያ የሚንቀሳቀሰው ነውጠኛው ቡድን አሸባብ ባለፈው ሳምንት በኬንያ ጋሪሳ ዩኒቨርሲቲ ኮሌጅ 150 ሰዎችን ከገደለ በኋላ የኬንያ መንግስት ዳዳብ የስደተኞች መጠለያ ጣቢያን እንደሚዘጋ አስታወቀ። እንደ ኬንያ መንግስት፣ 350 ሺህ ስደተኞችን የያዘው የዳዳብ መጠለያ ጣቢያ በሶስት ወር ጊዜ ውስጥ ወደ ሶማሊያ መዛወር ይኖርበታል። የዩኤስ አሜሪካው ፕሬዝደንት ባራክ ኦባማና የኩባው ፕሬዝደንት ራውል ካስትሮ የሁለትዮሽ ውይይት የሁለቱን ሀገራት ግንኙነት ወደ አዲስ ምዕራፍ ማሸጋገሩ ተገለጸ። በቫቲካን ቅዱስ ጴጥሮስ ካቴድራል ዛሬ በተካሄደ የጸሎት ስነ ስርዓት ላይ የሮማው ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ አርመኖች የዛሬ መቶ ዓመት በግፍ የተገደሉበት ክስተት የዘር ፍጅት ነው ሲሉ ተናገሩ። የቱርክ የውጭ ጉዳይ ሚኒስቴር በበኩሉ የሊቃነ ጳጳሳቱን ንግግር ተቀባይነት የሌለው ሲል አጣጥሏል። ዜናው በዝርዝር በሶማሊያ የሚንቀሳቀሰው ነውጠኛው ቡድን አሸባብ ባለፈው ሳምንት በኬንያ ጋሪሳ ዩኒቨርሲቲ ኮሌጅ መቶ ሀምሳ ሰዎችን ከገደለ በኋላ የኬንያ መንግስት ዳዳብ የስደተኞች መጠለያ ጣቢያን እንደሚዘጋ አስታወቀ። የኬንያ ምክትል ፕሬዚዳንት ዊሊያም ሩቶ ዛሬ እንደተናገሩት የተባበሩት መንግስታት የስደተኞች ጉዳይ መስሪያ ቤት ሶስት መቶ ሀምሳ ሺህ ስደተኞችን የያዘው የዳዳብ መጠለያ ጣቢያን በሶስት ወር ጊዜ ውስጥ ወደ ሶማሊያ ማዛወር ይኖርበታል። የመንግስታቱ ድርጅት የስደተኞች ጉዳይ መስሪያ ቤት ይህንን ጥያቄ ካላሟላ ኬንያ ራሷ ስደተኞችን ወደ ሶማሊያ ታዛውራለች ሲሉ ምክትል ፕሬዚዳንት ሩቶ አስጠንቅቀዋል። ከተቋቋመ ከ20 ዓመት በላይ የሆነው የዳዳብ ስደተኞች መጠለያ ጣቢያ በአብዛኛው ከጎረቤት ሶማሊያ በአሸባብ ጥቃት ከቤት ንብረታቸው የተፈናቀሉ ሶማሊያውያን ስደተኞች መኖሪያ መሆኑ ይታወቃል። ከአልቃይዳ ጋር ግንኙነት እንዳለው የሚነገረው ነውጠኛው የአሸባብ ቡድን በኬንያ ተደጋጋሚ ጥቃትን ማድረሱ ይታወቃል። የአሸባብ እንቅስቃሴን ለመግታት የናይሮቢው መንግስት ወደ አምስት ሺህ ጦር ሰራዊትን በሶማሊያ አሰማርቷል። በሌላ በቅርቡ በደረሰ ዜና ደግሞ ኬንያ ናይሮቢ በሚገኝ ዩኒቨርሲቲ የተማሪዎች መኖሪያ ላይ በደረሰ የኤሌክትሪክ ፍንዳታ አደጋ አንድ ሰው ሞተ፣ ሌሎች ወደ 150 የሚሆኑ ሰዎች ጉዳት ደረሰባቸው። ተማሪዎቹ ጉዳት የደረሰባቸው ከአደጋው ለማምለጥ በመስኮት ሲዘሉ እንደሆነ ተያይዞ ተጠቅሷል። በቫቲካን ቅዱስ ጴጥሮስ ካቴድራል ዛሬ በተካሄደ የጸሎት ስነ ስርዓት የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ አርመኖች የዛሬ መቶ ዓመት በግፍ የተገደሉበት ክስተት የዘር ፍጅት ነው ሲሉ ተናገሩ። ርዕሰ ሊቃነ ጳጳሳት ፍራንሲስ በንግግራቸው በ20ኛው ምዕት ዓመት ውስጥ ከተካሄዱት አስከፊና ምሳሌ ከሌላቸው ሶስት የሕዝብ ዕልቂቶች መካከል በኦትማን አገዛዝ ዘመን አርመናውያን ላይ የደረሰው የዘር ፍጅት የመጀመሪያ መሆኑን ተናግረዋል። የቀሩት ሁለት በ20ኛው ምዕት ዓመት በሰው ልጆች ላይ የደረሰው አስከፊ የዘር ጭፍጨፋ የናዚና የስታሊን አገዛዝ ያስከተለው ግፍ መሆኑን ተናግረዋል። በቅርብ አመታት ውስጥ በካምቦጂያ፣ በሩዋንዳ፣ በብሩንዲና በቦስኒያ ከፍተኛ የዘር ፍጅት መከሰቱ ይታወቃል። ርዕሰ ሊቃነ ጳጳሳት ፍራንሲስ እንደተናገሩት የሰው ልጆች የንጹሐን ደም መፍሰስን ለማስቆም ምንም አይነት መፍትሄን ያገኘ አይመስልም ብለዋል። በኦትማን አገዛዝ በጎርጎሮሳውያኑ 1915 ዓ ም በአርመናውያን ላይ የተደረገ ጭፍጨፋ ከ2 እስከ እስከ አንድ ነጥብ አምስት ሚሊዮን አርመናውያን በግፍ መገደላቸው ይታመናል። የቱርክ መንግስት ይህን ግድያ እንደ ዘር ጭፍጨፋ አለመቀበሉ ነው የሚታወቀው። የቱርክ የውጭ ጉዳይ ሚኒስትር በበኩሉ የሊቃነ ጳጳሳቱ ንግግር ተቀባይነት የሌለው ሲል አጣጥሎታል። የዩኤስ አሜሪካው ፕሬዝደንት ባራክ ኦባማና የኩባው ፕሬዚደንት ራውል ካስትሮ የሁለትዮሽ ውይይት የሁለቱን ሀገራት ግንኙነት ወደ አዲስ ምዕራፍ ማሸጋገሩ ተገለጸ። የሁለቱ ሀገራት መሪዎች ፓናማ ላይ በሚካሄደው የአሜሪካ ጉባኤ ላይ ያካሄዱት ግንኙነት ታሪካዊ ክስተት ነው ሲሉ የአሜሪካኑ ፕሬዝደንት ባራክ ኦባማ መናገራቸው ተመልክቷል። እንዲያም ሆኖ ኦባማ ሁለቱ ሀገሮች እጅግ የሰፋ ልዩነት እንዳላቸው ሳይናገሩ አላለፉም። የኩባው ፕሬዚደንት ራውል ካስትሮ በበኩላቸው ሀገራቸው ስለ ሁሉም ነገር ለመወያየት ዝግጁ መሆኗን፣ ነገር ግን እጅግ ትዕግሥት አስፈላጊ መሆኑን ገልጸዋል። ከጎርጎሮሳዊው 1959 የኩባው ሶሻሊስት አብዮት በኋላ የዋሽንግተኑ እና የሃባናው መንግስት በጠላትነት ሲተያዩ መቆየታቸው ይታወቃል። ከባለፈው የጎርጎሮሳውያኑ ዓመት 2014 ዓ.ም ጀምሮ ሁለቱ ሀገራት ለአንድ ዓመት ተኩል ከዘለቀ ሚስጥራዊ ድርድር በኋላ አዲስ ግንኙነት መጀመራቸውን ይፋ ማድረጋቸው ይታወሳል። የቀድሞዋ የዩኤስ አሜሪካ የውጭ ጉዳይ ሚኒስቴርና ቀዳማዊ መቤት ሂላሪ ክሊንተን ለፕሬዚዳንታዊ ምርጫ ውድድር መሳተፋቸውን ይፋ ከማድረጋቸው በፊት ስልጣን ላይ ከሚገኙት ከፕሬዚዳንት ኦባማ ጥሩ ድጋፍንም አገኙ። በፓናማ አሜሪካ ጉባኤ ላይ የሚገኙት ፕሬዚዳንት ኦባማ እንደገለጹት ሂላሪ ክሊንተን እጅግ ጥሩ ፕሬዚዳንት ሊሆኑ ይችላሉ ብዬ አስባለሁ ብለዋል። እንደ ብዙሃን መገናኛዎች ዘገባ ሂላሪ ክሊንተን ዛሬ እሁድ ዲሞክራቶችን በመወከል ፕሬዚዳንታዊ ምርጫ ፉክክር እንደሚሳተፉ በመገናኛ መረብ ይፋ ያደርጋሉ ተብሎ ይጠበቃል። ከስምንት ዓመት በፊት ሂላሪ ክሊንተን ለፕሬዚዳንታዊ ምርጫ ተወዳድረው በኦባማ መረተታቸው ይታወቃል። እንዲያም ሆኖ በኦባማ አስተዳደር በዋይት ሀውስ የውጭ ጉዳይ ሚኒስትር ሆነው አገልግለዋል። አድማጮች በመከታተል ላይ ያላችሁት ከዚህ ከጀርመን ቦን ከተማ ከሚገኘው ዶቸቨለ ራዲዮ ጣቢያ የሚተላለፈውን የምሽቱን የዓለም ዜና ነው። የዛሬ ሰባ ዓመት የናዚ ማጎሪያ ጣቢያ ውህን ቫልድ ነጻ የወጣበትን ቅድ ምክንያት በማድረግ በተደረገው መታሰቢያ ስነስርዓት ላይ የአውሮጳ ህብረት ፓርላማ ፕሬዚዳንት ማርቲን ሹልስ በአውሮጳ ስለሚታየው የመጤዎች ጥላቻ አሳሳቢነት አመላከቱ። ሹልስ ዛሬ በጀርመን ቫይመር ከተማ ላይ በተደረገው የመታሰቢያ ስነ ስርዓት ላይ ባደረጉት ንግግር። በናዚ ዘመን የተገደሉትን በማሰብ ለወደፊቱ ለሰው ልጆች መብት መሰረታዊ የሆነ ኃላፊነት ማሳደግ አለብን ብለዋል። ከጎርጎሮሳውያኑ 1937 እስከ 1945 ዓ.ም በቡህንቫልድ የናዚ ማጎሪያ ጣቢያ 250 ሺህ ህዝብ ታስሮ ከ50 ሺህ የሚበልጥ ህዝብ በናዚ ያስገድዶ ስራ፣ በህክምና መድኃኒት ሙከራ፣ በብርድ ረሃብ፣ አሊያም በህመም በግፍ መገደሉ ይታወቃል። በመጨረሻም ስፖርት። በዛሬው ዕለት በተካሄደው በ39 ኛው የፓሪስ ማራቶን ኢትዮጵያውያን አትሌቶች ድል ቀንቷቸዋል ከ50 ሺህ አትሌቶች በላይ በተካፈሉበት በፓሪሱ አመታዊ ውድድር ኢትዮጵያዊቱ አትሌት መሰረተ መንግስቱ 2 ሰዓት ከ23 ደቂቃ ነጥብ ከ26 ሰከንድ በማጠናቀቅ አንደኝነትን ይዛለች አትሌት መሰረት መንግስቱ ከውድድሩ በኋላ ከፓሪሱ ዘጋቢያችን ሃይማኖት ጥሩ ነህጋ አጠር ያለ ቃለ ምልልስ አድርጋ ነበረ አሬ፣ ከምንም በላይ እኔ የኔ ውጤት አይደለም፣ እግዚአብሔር ውጤት ነው። በእውነት ሶስት አመት ሙሉ ስታመም ነበር ከዛ ተነስቼ እንደው ይህንን ውጤት መውጣት ለእኔ በጣም እጅግ በጣም ነው ደነቀኝ። ለእኔ ራሱ እኔ የመጀመሪያ ጊዜ ነው ይህንን ጥሩ ሰዓት መሮጥ። ካሁን በኋላ ምርጥ ሰዓት እሮጣለሁ ብዬ አስባለሁ። ሌላዋ ኢትዮጵያዊት አማኔ ጎበናም በሁለት ሰዓት ከ23 ደቂቃ ነጥብ 30 በሆነ ሰከንድ ሁለተኛ ደረጃነትን ስታገኝ ኬንያዊቷ ቬዝሊን ጃፕ ኬሾም ሶስተኛ በመሆን ውድድሯን ፈጽማለች። ከአራት እስከ ስምንተኛ ያሉትን ደረጃዎችንም ኢትዮጵያውያኑ ሴቶች ተቆጣጥረዋቸዋል። በወንዶቹ ኬንያውያን አትሌቶች ድል ሲቀናቸው ማርክ ኩሬርና ሉኳ ካንዳ አንደኛና ሁለተኛ በመሆን ተከታትለው ሲገቡ ኢትዮጵያዊው አትሌት ሰቦቃ ቶላም በሶስተኝነት ውድድሩን ፈጽሟል። በሌላ በኩል ኦስትሪያ ቬና ከተማ ላይ ዛሬ በተደረገ የማራቶን ውድድር ኢትዮጵያዊው አትሌት ሲሳይ ለማ ውድድሩን ከ15 ኪሎ ሜትር በላይ ተቆጣጥሮ ማሸነፉ ተዘግቧል። በውድድሩ ኬንያዊው አትሌት ሁለተኛ ሲሆን፣ ኢትዮጵያዊው አትሌት ሲራጅ ገና ሶስተኛ መሆኑን በመሆን ውድድሩን አጠናቋል። ይህ ዶ ቸበለ ነው። ከዶቸ ቬለ የምሽቱን ዜና ለማብቃት ርዕሰ ዜናውን በድጋሚ ነሆ። በሶማሊያ የሚንቀሳቀሰው ነውጠኛው ቡድን አሸባብ ባለፈው ሳምንት በኬንያ ጋሪሳ ዩኒቨርሲቲ ኮሌጅ 150 ሰዎችን ከገደለ በኋላ የኬንያ መንግስት ዳዳብ የስደተኞች መጠለያ ጣቢያን እንደሚዘጋ አስታወቀ። እንደ ኬንያ መንግስት 350 ሺህ ስደተኞችን የያዘው የዳዳብ መጠለያ ጣቢያ በሶስት ወር ጊዜ ውስጥ ወደ ሶማሊያ መዛወር ይኖርበታል። ዜናው አበቃ።